በተለያዩ የሀገሪቱ ከተሞች በወላይታ ተወላጆች ላይ በማንነታቸው ምክንያት ይፈጸማል የሚሉትን ጥቃት የሚቃወምና መንግሥት ጣልቃ እንዲገባ የሚጠይቅ ሰላማዊ ሰልፍ ዛሬ ሶዶ ከተማ ላይ ተካሂዷል። ዝርዝሩን ሪፖርተራችን ዮናታን ዘብዲዮስ ከሶዶ አስተላልፏል። ዛሬ በመቶ ሺዎች የሚቆጠሩ የወላይታ ብሔር ተወላጆች በዞኑ ዋና ከተማ ሶዶ ከተማ ሰላማዊ ሰልፍ ወጥተዋል። የሰልፉ ዋና ዓላማ በክልል መደራጀት፣ ራስን በራስ ማስተዳደር፣ በተለያዩ የሀገሪቱ ከተሞች በማንነታቸው የሚፈጸምባቸውን ጥቃት መቃወም፣ ዜጎችን ያፈናቀሉና የገደሉ በህግ ጥላ ስር እንዲውሉ እንዲሁም የህግ የበላይነት እንዲከበር መጠየቅ ነው። የሰልፉ ተሳታፊ ወጣት ሀብታሙ ኢንድሪስ ዜጎች ሰው ሆነው በመፈጠር ብቻ የተጎናጠፉትና ህገ መንግስታዊ መብታቸው ሊከበር ይገባል ሲል ሰላማዊ ሰልፍ መውጣቱን ተናግሯል። ዞ በአጠቃላይ በሁሉም የዞኑ ቀበሌዎች ህዝቡ ወስኖ ለክልል ምክር ቤት የተላከ የወላይታ ዞን ክልል ጥያቄ ነበር። ይህ ጥያቄ በተለያዩ ምክንያቶች ተስተጓግሎ የወላይታ ህዝብ የክልል የመደራጀት ጥያቄ እስካሁን ድረስ በደቡብ ክልል ምክር ቤት ጸድቆ ለውይይት እንኳን አልበቃ። ስለዚህ የፌዴራል መንግስት ለውጡን የሚመሩ አካሎች የወላይታ ህዝብ ለውጡን የሚደግፍና ለለውጡ የጀርባ አጥንት የሆነ ህዝብ በመሆኑ የክልሉን ጥያቄ ሰምተው በተገቢው መንገድ እንዲመራና በሁለተኛ ደረጃ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ወላይታዎች አሉ እና ወላይታ በመሆናቸው ብቻ እየተገደሉ እየተፈናቀሉ ይገኛሉ። መብታቸው ሊከበር ይገባል። ለኢትዮጵያ ታሪክ የሰራ ህዝብ ነው። በኢትዮጵያዊነቱም ደግሞ የማይደራደር ህዝብ ነው። እጅግ በጣም በኢትዮጵያዊነቱ የሚያምንና ሌላውን አክፎ አስጠግቶ የሚኖር ህዝብ ነው እና ከዚህ ባሻገር ደግሞ ሰው በዘር ሰው በጎሳ ተለይቶ ሊጠቃ ይገባል የሚለውን ጥያቄ ለለውጡ መሪዎች ይህን እንዲያውቁ ሰርቶ ለመለወጥና በኢትዮጵያ ሁለንተናዊ ልማት ውስጥ አሻራቸውን ለማሳረፍ ወደ ተለያዩ የሀገሪቱ አካባቢዎች ተንቀሳቅስሮ የመስራት ህገ መንግስታዊ መብት ወላይታ ተገድቧል ያለችው ወጣት ወላይታዎችም በሀገሪቱ ታይቷል ከምትለው ለውጥ እኩል ተጠቃሚ መሆን አለባቸው ብላለች። ዩ ክልላት ላይ ወላይታ ወጣት መስራት አልቻለም። በተለያዩ ምክንያቶች በጣም በደል እየደረሰብን ስለሆነ ያንን በማስመልከት የክልላዊ ጥያቄና የመፍታችንን የማስከበር ጥያቄ ነው ጥያቄያችን። ወላይታ ለስራ በተንቀሳቀሰበት ተለይቶ በደል እንደሚፈጸምበት የተናገረው በደረሰበት የማንነት ጥቃት ስራውን ለቆ ሶዶ ከተማ የተቀመጠው የከባድ ተሽከርካሪ ሹፌር አቶ መስከረም አስራት ናቸው። በየሀገሩ ሊንቀሳቀስ አልቻለ ለውጡን ደግፈናል። እኔ እንደ ብሄር አላወራህም እንደ ኢትዮጵያዊ ነው ማወራ ዜጎች ኢትዮጵያዊ ስለሆኑ ብቻ ኢትዮጵያ ውስጥ ተንቀሳቅሰው መስራት መቻል አለባቸው። ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ሀብት አፍርቶ አብርቶ ስራ ሰርቶ በፈለገበት ቦታ ደስ ባለው ቦታ መኖር አለበት። አሁን ግን እንደ ኢትዮጵያዊ ኖረህ እንደ ብሄር እየሞትክ ወላይታም ሆነ ሌላው ብሄር እየሞተ ያለው በብሄሩ ምክንያት እንጂ ወላይታ ለኢትዮጵያ ለውጥ እንቅፋት ሆኗል አንደኛ ደጋፊ ነው። ወላይታ ለኢትዮጵያ ለውጥ የወላይታ ብሄር በኢትዮጵያ ታሪክና አሁን ታይቷል በሚሉት ለውጥ ውስጥ ትንሽ የማይባል አስተዋጽኦ ቢያበረክትም አመድ አፋሽ ሆናል፣ ነው ያሉትም አቶ መስከረም። በመሆኑም የሰልፉ ተሳታፊዎች በዜጎች ላይ የተፈጸመ ያለው ሰብአውና ዲሞክራሲያዊ መብት ጥሰቶች መንግስት እንዲያስቆም በአደባባይ ላይ ጠይቀዋል። የሰልፉ ዋና አስተባባሪና የወላይታ ምሁራን ማህበር ሰብሳቢ እንዲሁም የዲላ ዩኒቨርሲቲ መምህር አቶ አሰፋ ወዳጆ የወላይታ ህዝብ የራሱ መንግስታዊ አሰራርና መገበያ ገንዘብ እንደነበረው ገልጸው ከኋላ በተፈጠረው ስርዓቶች መብቱ ተጥሶ ሰንብቷል፣ ነው ያሉትም ወላይታ ስራ ወዳድና ብርቱ ህዝብ ሆኖ ሳለ ሌላ አካባቢ እንዳይሰራ ተደርጎ ወደ ዞኑ መጥቶ ስራ አጥ ሆኖ ስለተቀመጠ በዞኑ ከፍተኛ ሰው ኃይል የሚቀጥሩ ትልቅ ፋብሪካዎች መንግስት በአጭር ጊዜ ውስጥ እንዲገነባም ጠይቀዋል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ በሰልፉ ላይ ተገኝቶ ባስተላለፉት መልእክት የወላይታ ህዝብ ለመደራጀት ያቀረበው ጥያቄ ምላሽ እንዲያገኝ የህዝቡን አድራ ተቀብሎ የዞኑ መንግስት ለማስፈጸም እንደምሰራ አስታውቋል። አቶ ዳጋቶ አውቃለሁኝ ወላይታ ራሱን በራሱ የማስተዳደር ፍላጎት የነበረው ከ125 ዓመታት በፊት ሲሆን በተለያዩ ነ መንግስታት የተመራ ታላቅ ህዝብ ነው ብለዋል። ይሁን እንጂ ከዚህ በፊት በአገሪቱ በነበሩ አህዳዊና አምባገነን ስርዓቶች ተጨቁኖ ይኖራል ነው ያሉትም። ህዝቡ ያቀረበው በክልል ለመደራጀት ጥያቄ ያለበቂ ምክንያት ምላሽ ሳያገኝ ቆይቷል ያሉት አስተዳዳሪው ለዘመናት የቆየውን የወላይታ ጥያቄ በዞኑ ምክር ቤት ጸድቆ ለክልል ምክር ቤት ቢቀርብም አፋጣኝ ምላሽ አልተሰጠም ነው ያሉትም። በዞኑ ከፍተኛ ስርዓት ወጣቶች መኖራቸውን ተናግረው ትልቅ የማኒፋክቸሪንግ ፋብሪካዎችና አየር ማረፊያ እንዲገነባ መንግስት ተገቢ ድጋፍ በማድረግ የተጀመረውን ጥረት ድረስ ያስፈልጋል ብሏል። ዛሬ በሰላማዊ ሰልፍ የቀረበው ጥያቄ የመላው ወላይታ ህዝብ ህገ መንግስታዊ ጥያቄ ስለሆነ በአፋጣኝ ምላሽ እንዲያገኝ የህዝቡን አደራ በመቀበል ለሚመለከታቸው የመንግስት አካላት ለማድረስ ከቦቶ ይልቅ ለመሳት ጥረት እናደርጋለን። የህግ የበላይነት እንዲከበርም ከፍተኛ ርብርብ እናደርጋለን። ዛሬ በወላይታ ሶዶ ከተማ ተደረገው ሰልፍ በሰላማዊ መንገድ የተጠናቀቀ ሲሆን፣ ስራ ወዳድነት ክብር እንጂ ውርደት አይደለም፣ ህገ መንግስቱ ይከበር፣ ፍትሐዊ ተጠቃሚነት ለሀገራችን ህዝቦች፣ ሰርተን የመኖር መብት ይረጋገጥልን፣ በክልል መደራጀት ጥያቄ ይመለስልን፣ ኢትዮጵያ የሁላችን ሀገር የሁላችን ቤት ነች፣ እንዲሁም ዘረኝነትን አጥብቀን እንቃወማለን የሚሉና ሌሎችም ቁጥራቸው የበዙ መፎክሮች በወላይታ ጎዳና ከፍ ብሎ ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዶስ ወላይታ ዞን ሶዶም don't break.